ባሳለፍነው ሳምንት መጨረሻ ላይ የ2016 የአውሮፓ ዋንጫ የጸጥታና የገጽታ ፈተናዎች በሚል ርዕስ በተዘጋጀው ጋዜጣዊ መግለጫ ላይ የተገኙት የፖሊስ ኃላፊው አንቷን ቦቶኔ እንደተናገሩት ለአውሮፓ ሻምፒዮናም ፈረንሳይ ለጸጥታ ጥበቃ ከፍተኛ ወጪ በመመደብ ሻምፒዮናው ያለምንም የሽብር ስጋት ተካሂዶ እንዲጠናቀቅ ጥብቅ የሆነ የጸጥታ ክትትል እየተካሄደ መሆኑን ገልጸዋል። ከህዳር 13 ጥቃት በኋላ ትኩረት የሚሹ ቦታዎች ላይ የተለየ ኃይል ትኩረት በመስጠት እየሰራ ነው የምንገኘው። እነዚህ አይነት ቦታዎችን በተለይም ብዙ ሰዎች የሚሰበሰቡባቸው ቦታዎችና እንደ ህዝብ የመጓጓዣ የህዝብ መሰብሰቢያዎች እንደ ስቴዲየም ያሉ የስፖርት ማዘወተሪያዎች ጥብቅ የጸጥታ ክትትል እየተደረገባቸው ይገኛል። የእግር ኳስ ደጋፊዎችም ጨዋታዎችን በጋራ የሚመለከቱባቸው ቦታዎችም በካሜራ በታገዘ በልዩ የጥበቃ ቁጥጥር ስር ናቸው። ከሽብር ጥቃት ስጋት በተጨማሪም የፈረንሳይ ወቅታዊ ሁኔታ በሻምፒዮኗ ላይ የፈረንሳይን ገጽታ ላይ የሚያሳድረው አሉታዊ ተጽዕኖ አይኖርም ወይ ተብሎ በጋዜጠኞች ለተነሳው ጥያቄ ቄ መልስ የሰጡት አይ አር ኤስ የተሰኘው የፈረንሳይ ዓለም አቀፍ የጥናት ተቋም ዳይሬክተር ፓስካል ቦኔፌስ ሲመልሱ ይህ መሰሉ ድርጊት በዚሁ ከቀጠለ ለፈረንሳይ መጥፎ ገጽታ ሊያላብስ አይችልም ወይ ለሚለው አይሆንም የሚል መልስ ለመስጠት ይከብደኛል ሲሉ ገልጸዋል። ቁጥራቸው ወደ አስራ ስድስት ሚሊየን የሚጠጉ ሰዎች በቻምፒዮናው ላይ ፈረንሳይ ላይ ይታደማሉ ተብሎም ይጠበቃል። በአንጻሩም አሸባሪዎች የንኑ ግርግር ተጠቅመው የሽብር ጥቃት ሊፈጽሙ ይችላሉ የሚለው ስጋትም ማንዣበቡም አልቀረም። በዚሁ ጉዳይ ዙሪያ አስተያየታቸውን እንዲሰጡኝ ካነጋገርኳቸው የፈረንሳይ ነዋሪዎች መካከል ምንም እንኳን የፍራቸው ስሜት ሁሉም ፈረንሳውያን ባይጋሩትም እንደ ሊዲያ ያሉት ግን በቻምፒዮናው ወቅት ጎመን በጤና ብለው እቤታቸው መቀመጥን የሚመርጡም አይታጡም። ደጋፊዎች በሚመለከቱበት ቦታ እኔ ወደዚህ ቦታ መሄድ ያስፈራኛል። ምክንያቱም በብዙ ሰዎች የተጨናነቀ ይሆናል። ያ ደግሞ ምናልባትም የሽብር ጥቃት ይፈጸማል የሚል ስጋት አለ። በመሆኑም ቤቴ መቆየትን እመርጣለሁ። በዚሁ ሻምፒዮና የሽብር ስጋት እንደማያሳስባቸው የገለጹልኝ ፈረንሳዩ ኢሻም እና እንዲሁም ላለፉት ሀያ ዓመታት ኑሯቸውን በፈረንሳ ያደረጉት ጎይድሪ ጎብልስም ስም አስተያየታቸውን እንዲህ በተከታታይ ያስደምጡናል። ከውጭ ኖ ለሚመለከት ፈረንሳይ የጸጥታ ሁኔታ ጥሩ እንዳልሆነ ነው፣ ግን እዚህ ሆነን ስንመለከተው ምንም አይነት የጸጥታ ችግር እንደሌለ ነው የሚሰማኝ። ስቴዲየም ተገኝቼ ጨዋታዎችን ለመመልከት ምንም የሚያስፈራኝ ነገር የለም። ሁለት ጨዋታዎችን በስቴዲየም ተገኝቼ የማይባቸውን ትኬቶች አግኝቻለሁኝ። አንደኛው ቱርክ ከክሮኤሽያ የሚያደርጉት ጨዋታ አስቸጋሪ ይመስለኛል። ምክንያቱም ቱርክ በአሁኑ ሰዓት ከሽብር ስጋት ጋር በተያያዘ የምትነሳ ሀገር በመሆኗ ነው። እርግጠኛ ነኝ ምንም ችግር እንደማይፈጠር። በትውልድ ኢትዮጵያዊ በዜግነት ፈረንሳዊ የሆኑት የፓሪሱ ነዋሪ አቶ ሲሳይ መሀቤ የጸጥታ ችግር ሊከሰት ይችላል የሚል ስጋት እንደሌለባቸው ገልጸው የሰሞኑ የፈረንሳይ ወቅታዊ ሁኔታ ግን ለሻምፒዮናው ፈተና ሊሆን እንደሚችል አስተያየታቸውን እንዲህ ሲሉ ሰጥተዋል። በቅርቡ የስራን ህግ ማመለከት የሚደረገው አድማ ሴኩሪቲውንም ሊፈታተነው ይችላል የሚል እምነት አለኝ። ምክንያቱም አስር ጁን ሰላማዊ ሰልፍ ጠርተዋል። እንግዲህ ይህ በምን ሁኔታ ይካሄዳል የሚለው ለመንግስትም አሳሳቢ ሆኖ ይታያል። ህዝቡም ቢሆን ጭንቀት ፈጥሮበታል። ለዶችቬሌ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩናነኝ ከፈረንሳይ ፓሪስ